የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ እንደምን አመሻችሁ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሮፕ መጋቢት ስምንት 2013 ዓ ም ፕሮግራማችንን እናቀርባለን በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ ከሞላ ጎደል ግማሽ የሶማሊያ ክልል በድርቅ እንደተመታ ታወቀ የኢትዮጵያ ብሔራዊ የምርጫ ቦርድ ስለመጪው ምርጫ ዝግጅት ከፖለቲካ ፓርቲዎች ጋር እየተነጋገረ መሆኑ ተገለጸ፣ የሚሉትና ሌሎችም ዝግጅቶች ይኖሩናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤና ስጥልኝ፣ እንደምናመሻችው አድማጮች። ዜናዎቹን የማሰማችው ቆንጅ ይታዬ ነኝ። በትግራይ ክልል 135 ዓለም አቀፍ እርዳታ ሰጪ ድርጅቶች የተሰማሩ ቢሆንም የሚያደርጉት ድጋፍ ግን አነስተኛ ነው ሲል የጊዜያዊ አስተዳደሩ የመንግስት ኮሚኒኬሽንስ ቢሮ ተናገረ። የቢሮው ኃላፊ ወይዘሮ እቴነሽ ንጉሴ ለኢትዮጵያ ፕሬስ ድርጅት የትግርኛ ወጋህታ ጋዜጣ በሰጡት ቃል የተወሰኑ መንግስታዊ ያልሆኑ ድርጅቶች አልሚ ምግቦችንና ምግብ ነክ ያልሆኑ ቁሳቁስ እያበረከቱ ቢሆንም ከነሱ ከሚጠበቀው አንጻር ግን ዝቅተኛ ነው ብለዋል። አያይዘውም ቃል አቀባይዋ የዓለም የምግብ ፕሮግራምና ቀይ መስቀልን የመሳሰሉ መንግስታዊ ያልሆኑ ድርጅቶች እገዛ እያደረጉ ቢሆንም በክልሉ ከገቡት እርዳታ ሰጪ ድርጅቶች ቁጥርና ከደረሰው ጉዳት አንጻር ሲታይ አሁን ካለው ድጋፋቸው በላይ እርዳታ መስጠት ይጠበቅባቸው ነበር ብለዋል። መንግስታዊ ያልሆኑ ድርጅቶች እርዳታ በማከፋፈል ሂደት የሚያጋጥሙ ችግሮችን በመፍታት በቀጣይም ህጻናት ላይ ትኩረት አድርገው አልሚ ምግብ እንዲሰጡ ቃል ገብተዋል ያሉት ወይዘሮ ቴንሽ ቃላቸውን ይጠብቃሉ ብለን ተስፋ እናደርጋለን ብለዋል። በአሁኑ ሰዓት ያሉት ተፈናቃዮች የሚያስፈልጋቸው አስቸኳይ እርዳታ በቀጥታ ሊመገቡት የሚችሉትን የተዘጋጁ ምግቦች መሆኑን ጠቅሰው መንግስት ለተፈናቃዮቹ ከሚሰጠው መጠለያ በተጨማሪ በሀገር ውስጥና በውጭ ያሉት የክልሉ ተወላጆችና በአጠቃላይ ኢትዮጵያውያን እገዛ እንዲያደርጉም ቃል አቀባይዋ ጠይቀዋል። የትግራይ ክልል ሰብአዊ ድጋፍ ሰባ በመቶ በመንግስት እየተሸፈነ ሲሆን ከ135 በላይ መንግስታዊ ያልሆኑ ድርጅቶች በክልሉንም የሚሰሩት ስራ በቂ እንዳልሆነ ነው። ሁለት ሚሊዮን ዜጎች ሰብአዊ እርዳታ ማቅረቡን የጋዜጣው ዘገባ አክሎ አመልክቷል። በደቡብ ሱዳን የተባበሩት መንግስታት ድርጅት ሰብአዊ ድጋፍ አስተባባሪ አሊን ናድሆ የምግብ እጥረት ለገጠማቸው 6.6 ሚሊዮን ሰዎች የሚሆን አስቸኳይ የ1.7 ቢሊዮን ዶላር የገንዘብ ድጋፍ ተማጸኑ። ዊኒ ሲሪኖ ከጁባ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል። የተባበሩት መንግስታት ድርጅት ለደቡብ ሱዳን የሚሆኑ ሰብአዊ ድጋፍን በተመለከተ ያለውን የ2021 የጎርጎሰውያን ዘመን እቅድ ማክሰኞ ዕለት ይፋ አድርገዋል። እየጨመሩ የመጡ የምግብ እጥረትና ሌሎች ስጋቶችን ለመመከት የሚረዳ የ1 ነጥብ 7 ቢሊዮን ዶላር የገንዘብ ድጋፍ ተማጽኖም አቅርቧል። በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ አስተባባሪ አሌን ናውድሆ የተጠየቀው ገንዘብ በዓመቱ መጨረሻ 6 ነጥብ 6 ሚሊዮን የሚሆኑ ሰዎችን ለመርዳት እንደሚያስፈልግ ተናግረዋል። ህይወትን ማዳንና ጥበቃ ለሚያስፈልጋቸው ሰዎች ከለላ መሆን፣ ሰዎች በሌሎች በሽታዎች እንዳይያዙ ውሃና የንጽህና አጠባበቅ አገልግሎቶችን ተደራሽ ማድረግ፣ ሰዎች ካደሩባቸው ጫናዎች የሚያገግሙበትን መላ መፍጠር የሚገኘው ገንዘብ የሚውልባቸው ሶስት ግቦች እንደሆኑ አስተባባሪው ተናግረዋል። አሌናው ድሆ ከአፍሪካ ሀገራት ወጣቷ እጅግ ድሃ ከሆኑት መካከልም አንዷ የሆነችው ደቡብ ሱዳንን በማህበረሰቦች ዘንድ የሚከሰቱ ግጭቶች ከኮቪድ-19 ወረርሽኝና ከተደጋገመ ጎርፍ ጋር ተባብረው እየፈተኗት መሆኑን አስገንዝበዋል። እንደምታስታውሱት ከኮቪድ-19 በተጨማሪ በ2020 የጎርጎርሳውያኑ ዘመን ሚሊዮኖችን ያፈናቀለ ሌላ የከፋ ጎርፍ ተከስቷል። ይሄ ጎርፍ በ2019 የጎርጎርሳውያን ዘመን ከተፈጠረው ተጨማሪ ነው። ከመጀመሪያው ጎርፍ ገና በቅጡ ማገገም ሳይቻል ሁለተኛ ተከስቷል። በማህበረሰቦች መካከል የተፈጠረው ግጭትም በዓመቱ ውስጥ ሁኔታዎች በመጠኑ ከቁጥጥር ውጭ እንዲሆኑ መንስኤ መሆኑ ይታወሳል። አስተባባሪው ለመጪው ዝናባማ ወቅት የጎርፍ መከላከያዎችና መንገዶችን በመጠገን እንዲሁም አስፈላጊ አቅርቦቶችን ከመቆራረጥ ለመከላከል በማጓጓዝ ሥራ ላይ በመሰማራት እየተዘጋጁ መሆኑን አስታውቀዋል። ድጋፍ የሚያስፈልጋቸው ሰዎች ድጋፉንም ያገኙ ዘንድ የደቡብ ሱዳን መንግስት የጸጥታ ማስከበር ስራን ቅድሚያ እንዲሰጠው አሳስበዋል። አስፈላጊው የገንዘብ ድጋፍ ካልተገኘ አሁን ከቋት ያለው ድጋፍ በቅርቡ እንደሚመናመንም አስጠንቅቀዋል። የተባበሩት መንግስታት የስደተኞች ተቋም በተናጠል ሁለት ነጥብ ሁለት ሚሊዮን የሚሆኑ ደቡብ ሱዳናውያንን ለመርዳት የሚውል አንድ ነጥብ ሁለት ቢሊዮን ዶላር ከለጋሹ። ሀብታሙን ለዘገባው አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ሶማሊያ ይሆናል የምናመራው። የአዲስ የኮሮና ቫይረስ ተጋላጮች ቁጥር በእጅጉ እያሻቀበ ባለበት በሶማሊያ አንዳንዶች አሁንም እያመነቱ ቢሆንም የክትባት መርሃ ግብሩ መጀመሩ ተገልጿል። የአስትራዜኒካ ፀረ ኮቪድ ክትባት የጤና ጠንቅ እንደማያስከትልና በከፍተኛ ፍጥነት እየተዛመተ ያለውን ኮሮና ቫይረስ ለመግታት ወሳኝ መሆኑን ለማስገንዘብ የጤና ሚኒስትሯ ፎዚያ አቢካር ኑር ትናንት ሞቃዲሾ በሚገኘው ማርቲኒ ሆስፒታል ክትባቱን ሲወስዱ በቴሌቪዥን ታይተዋል። ማይክል ቦማን ያጠናቀረውን ሪፖርት አሉላ ከበደ ያቀርበዋል። አክቹዋሊ ዚስ ኢዝ ዘ ፈርስት ዶዝ ኦፍ አስትራዜኒካ ቫክሲን ይህ አሁን እየወሰድኩት ያለሁት የመጀመሪያው ዙር የአስትራዜኒካ ክትባት ነው። የተለየ የሚሰማኝ ነገር የለም፣ ደህና ነኝ። እንደዚሁ እንደሚቆይም ነው የማምነው የጤና ሚኒስትር ፎዚያ አቢካር ኑር ናቸው። ይህን ያሉት ሶማሊያ ከትላንት በስቲያ ነው። ለመጀመሪያው ዙር 300 ሺ ሰው የሚከተብበትን የአስትራዜኒካ ክትባት ኮቫክስ ከተሰኘውና አነስተኛና መካከለኛ ገቢ ያላቸው ሀገሮችን ለመርዳት ከተቋቋሙ ዓለም አቀፍ የጸረ ኮቪድ ክትባት ፕሮግራም የተረከበችው። ዘ አሶሺየትድ ፕሬስ ያነጋገራቸው አንዳንድ ሶማሊያውያን ግን አንዳንድ ሰዎች ክትባቱን ከወሰዱ በኋላ የደም መርጋት ችግር ገጥሟቸዋል በሚል አንዳንድ የአውሮፓ ሀገሮች የክትባት መርሃ ግብራቸውን ማቋረጣቸውን ተከትሎ ክትባቱን አስመልክቶ ያላቸውን ጥርጣሬ ይናገራሉ። አብዱል ቃድር ኡስማን የሞቃዲሾ ነዋሪ ናቸው። ክትባቱን ያመረተው የአውሮፓ ህብረት መጠቀሙን እያቆመ ነው። ከእነኚህም ውስጥ አንዷ ፈረንሳይ ናት። በመሆኑም ይሄ ዝም ብሎ መጠቀም ትርጉም የለሽ ድርጊት ነው። አብዛኛው ሶማሊያውያን ግን ችግር የማስከተል እድል ቢኖረው እንኳን ክትባቱን መውሰድ ከሚያስገኘው ጥቅም ጋር አይወዳደርም ነው የሚሉት። ሶማሊያ ኤክስፔሪንስ ይህ ከፍተኛ ቁጥር ያላቸው ለቫይረሱ ተጋላጮች እየተዘገቡባት ላለችው አገራቸው ታላቅ ቀን ነው ያሉት ፋራህ ባሽር የተባሉ የጤና ባለሙያ ናቸው። ለማህበረሰባችንና ለሀገራችን ታላቅ አስተዋጽኦ ያበረከቱና በእጅጉም የሚያስፈልጉ ሰዎችን እያጣን ነው ነበር ያሉት። የቀብራቸው ስነ ስርዓት ባለፈው ሳምንት የተፈጸመውን የቀድሞውን ፕሬዝዳንት አሊ መሃዲ መሐመድን ጨምሮ በርካታ ታዋቂ ሶማሊያውያን በኮቪድ-19 ሳቢያ ለህልፈት ተዳርገዋል። ጃን ሆፕኪንስ ዩኒቨርሲቲ መረጃ እንዳመለከተውም በሶማሊያ እስካሁን ለቫይረሱ የተጋለጠው ሰው ቁጥር በዛሬ ዕለት 9437 ሲደርስ ከበሽታው ያገገመው ሰው ቁጥር 4306፣ የሟቾች ቁጥር ደግሞ 385 ደርሰዋል። አሉላን ለዘገባው አመሰግናለሁ። ኒጀር ውስጥ በብጥብጥ ላይ በሚገኝ የሀገሪቱ አካባቢ ታጣቂዎች ከገበያ በሚመለሱ ነዋሪዎች ላይ ባደረሱ ጥቃት 58 ሰዎች መግደላቸውን የሀገሪቱ መንግስት አስታውቋል። ጥቃቱ ሰኞ ዕለት የተፈጸመው ባለፈው ጥር ወር በተከታታይ በተፈጸሙ ጥቃቶች ከአንድ መቶ በላይ ሰዎች በተገደሉበት ሁከት ላይ ያለ ቲላቤሪ የሚባል አካባቢ መሆኑን ነው የተዘገበው። አካባቢው የታላቁ ሰሐራ የእስልምና መንግስት የሚባል ቡድን አባላት የሆኑ ጽንፈኞች የሚንቀሳቀሱበት ቢሆንም እስካሁን ግን ለዚህ ጥቃት ኃላፊነት የወሰደ ወገን የለም። የጥቃቱ ሰለባዎች በብዛት ሆነው ከማሊ ጋር በሚያዋስነው የኒጀር ድንበር አካባቢ ካለ የቀንድ ከብት ገበያ ወደ ቀያቸው በመመለስ ላይ የነበሩ ሰላማዊ ሰዎች መሆናቸው ተዘግበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ ስምንት ሰዎች ከመካከላቸው ስድስቱ ሰለባዎች መሰረታቸው እስያ የሆነ ሴቶች ሲሆኑ በጥይት ከተገደሉበት ጥቃት ተያይዞ ትናንት ማታ አንድ ሰው በቁጥጥር ስር መዋሉን ባለስልጣናት አስታወቁ። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ከስምንቱ የጥቃቱ ሰለባዎች መካከል አራቱ መሠረታቸው ትውልደ ኮሪያ መሆኑን አስታውቋል። የዋይት ሀውስ ቃል አቀባይ ጄን ሳኪ ዛሬ ማለዳ በሰጡት ቃል ፕሬዚደንት ጆ ባይደን ስለደረሰው ስለዚህ ዘግናኝ ጥቃት ትናንት ሌሊቱ ላይ ገለጻ ተደርጎላቸዋል ብለዋል። የዋይት ሀውስ ባለስልጣናት ከአትላንታ ከንቲባ ቢሮ እና ከፌዴራል ምርመራ ቢሮ ኤፍቢአይ ጋር እየተነጋገረ ነው ሲሉም አያይዘው ገልጸዋል። የመጀመሪያው ጥቃት የተፈጸመው ከአትላንታ በስተሰሜን ወደ 50 ኪሎ ሜትር ርቀት ላይ በሚገኝ ኦክወርዝ ከተማ ባለ የመታሻ ወይም የመሳጅ ቤት ሲሆን አጥቂው ተኩስ ከፍቶ ሁለት እስያውያን ሴቶች፣ አንድ ነጭ ሴት እና አንድ ነጭ ወንድ ገድሎ አንድ ሌላ ወንድ እንዳቆሰለ ነው የተገለጸው። ይህ ከሆነ ከአንድ ሰዓት በኋላ ደግሞ የአትላንታ ፖሊሶች በአንድ የውበት ሳሎን ሶስት ትውልደ እስያ ሴቶች በጥይት ተገድለው አግኝተዋል። በጥቂት ርቀት በሚገኝ ሌላ የመታሻ ቤት ደግሞ አንዲት እስያዊት ሴት ተገድለው ተገኝተዋል። የተጠርጣሪው መኪና በሦስቱም ድርጅቶች ፊት ለፊት እንደነበረ በስፍራዎቹ ካሉት የጥበቃ ካሜራዎች ከተቀረጹ ምስሎች መታየቱን የገለጹት ፖሊሶች ጥቃቱ በሙሉ የተፈጸመው በአንድ ሰው መሆኑን እርግጠኞች ነን ብለዋል ፖሊስ በአውራ ጎዳና ላይ አሳዶ ባደረገው ክትትል ከአትላንታ በስተደቡብ 240 ኪሎ ሜትር ላይ ባስቆመው ተሽከርካሪ ሮበርት ኤረን ሎንግ የሚባል የ21 ዓመት ሰው በቁጥጥር ስር አውሏል። የጥቃቱ መነሾ ምን እንደሆነ ለጊዜው በውል አልታወቀም። ግድያው የተፈጸመው ዩናይትድ ስቴትስ ውስጥ መሰረታቸው ከወደ እስያ ሀገሮች በሆነ ሰዎች ላይ የሚደርሱ ጥቃቶች እየተበራከቱ ባሉበት በዚህ ወቅት ነው። በመጨረሻም የዩናይትድ ስቴትሱ የመድኃኒት ኩባንያ ሞደርና በሁለት ጊዜ የሚሰጠውን የኮቪድ-19 ክትባቱን በትናንሽ ልጆች ላይ መሞከር ጀምሯል። ዓላማው ክትባቱ ከ18 ዓመት በታች ለሆኑም ጭምር መሰጠት ይገባው እንደሆነ ለማወቅ መሆኑ ተገልጿል። ሞደርና በዚህ ሙከራው ዩናይትድ ስቴትስ እና ካናዳ የሚገኙ ከ6750 በላይ እድሜያቸው ከስድስት ወር እስከ 12 ዓመት የሆኑ ልጆችን ይከትባል። የሙከራው ተሳታፊዎች የሁለት ጊዜ ክትባቱ በ28 ቀናት ተራርቆ የሚሰጣቸው ሲሆን ይህ የሆነው ክትባቱ የሚያስከትለው የጎንዮሽ ጠንቅ ይኖር እንደሆነና ምን ያህል ፍቱን እንደሆነ ተመራማሪዎች ለመፈተሽ ጊዜ እንዲያገኙ ታስቦ ነው ተብሏል። ይህ ጥናት እየተካሄደ ያለው በክትባቱ ስራ ከሞደርና ኩባንያ ጋር ከተባበረው ከዩናይትድ ስቴትስ የተላላፊ በሽታዎች ተቋም ጋር በትብብር መሆኑ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኝናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርስ ይቀርባል። የሶማሌ ክልል ካሉት 93 ወረዳዎች 44ቱ የከፋ ድርቅ ተጠቂ መሆናቸውን ገለጸ። ድርቁን ለመቋቋም የክልሉ መንግስት የክልሉ ብልጽግና ፓርቲ የክልሉ መንግስት ሰራተኞችና አመራሮች ድጋፍ ማድረጋቸው ተገልጿል። የድርቅ አደጋው እየከፋ ከሄደ የልማት ባጀቶችን እስከ ማጠፍ የደረሰ እርምጃ ሊወስዱ እንደሚችሉ የክልሉ አደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር ዶክተር አብዱልፋታህ ሼክ ቢሂ ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል ዝርዝር ዘገባውን አድርሶናል። በትግራይ ክልል ምዕራባዊ ዞን ከሰባት መቶ ሺህ በላይ ነዋሪዎች በአማራ ክልል የፀጥታ ኃይል ከቀያቸው እንዲፈናቀሉ ተደረገ ሲል የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ቢሮ ገለጸ። ይህ ሁኔታ በክልሉ ያለው ሰብአዊ ቀውስ እንዲባባስ እንዳደረገ የቢሮ ኃላፊ ወይዘሮ እቴንሽ ንጉሰ ገልጸዋል። ሙልጌታ አጽብሀ ዘገባ ልኮልናል። በትግራይ ክልል ጦርነት ከተጀመረ በኋላ የአማራ ክልል ልዩ ኃይልና ሚሊሻ የተቆጣጠረው የምዕራብ ትግራይ አካባቢ በየጊዜው ነዋሪዎች በሀይል ከቀያቸው የተፈናቀሉ እንደሚገኙ የትግራይ ክልል ጊዜው አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢቴንሽ ንጉሰ ለአሜሪካ ድምፅ ተናግረዋል። የዞኑ ነዋሪዎች በአማራ ክልል ልዩ ኃይልና እንዲሁም አንዳንድ ልሂቃን በሚፈጽሙት ተግባር ነው እየተፈናቀሉ የሚገኙት ብለዋል። በዚህም እስካሁን ከሰባት መቶ ሺህ በላይ የትግራይ ምዕራባዊ ዞን ነዋሪዎች በሀይል ከቀያቸው መፈናቀላቸው ተናግረዋል። የተፈናቀሉ ሰዎች በአሁኑ ጊዜ ሽረ እንዳስላሴ፣ አክሱም፣ አድዋ፣ ሰንቤን እንዲሁም መጠለያ አካባቢዎች ተጠምለው እንደሚገኙ ገልጸዋል። ይህም የሰብአዊ ቀውሱ እንዲባባስ ማድረጉ ወይዘሮ ኢቴኖች ተናግረዋል። ይህ መፈናቀል አሁንም መቀጠሉ ገልጸው ማንኛውም ጥያቄ በሚኖርበት ጊዜ በህግና ስርዓት መጠየቅ እንጂ በሀይል ለመፈጸም መሞከር በአሁኑ ጊዜ ተቀባይነት የለውም ብለዋል ወይዘሮ ኢቴኖች ይህም አቋም የጊዜያዊ አስተዳድሩም መሆኑ ተናግረዋል በትግራይ ክልል የዘር ማጥራት ስራ እየተፈጸመ ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት ተናግረው ነበር የክልሉ የኮሚኒኬሽንስ ቢሮ ኃላፊዋም እንደተናገሩ በትግራይ ክልል ከኤርትራ ከሚያዋስኑና ከምዕራብ ትግራይ ከአንድ ሚሊዮን በላይ ህዝብ መፈናቀሉ ገልጸዋል። ይህ ቁጥር በከተሞች ተጠልለው የሚገኙ ሰዎች የያዘ መሆኑ ገልጸው ያልተመዘገቡ በየገጠሩ የተፈናቀሉ ሰዎችም ሊኖሩ እንደሚችሉ አስታውቋል። ለእነዚህ ተፈናቃዮች መጠለያ፣ ምግብ፣ መድኃኒትም እንደሚያስፈልጋቸው ገልጸዋል። በቀጣይ የተፈናቀሉ ሰዎች ያሉበት ሁኔታና ትክክለኛ ቁጥራቸው በጥናት ለማረጋገጥ ይሰራል ብለዋል። ለአሜሪካ ድምፅ ሙሉጌታ ጽብሀ መቀለም በሌላ በኩል ከምዕራብ ትግራይ ከ700 ሺህ በላይ የትግራይ ተወላጆች ተፈናቅሏል መባሉን የአማራ ክልላዊ መንግስት አስተባብሏል። ይህንን ያህል ቁጥር ያለው የትግራይ ተወላጅ በአካባቢው አይኖርም ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምፅ ጥያቄ በሰጡት ምላሽ አስቴር ምስጋናው ዝርዝሩን ይዛለች ከምዕራብ ትግራይ የትግራይ ተወላጆች ተፈናቅለዋል ሲል የትግራይ ጊዜያዊ አስተዳደር ያቀረበው አገላለጽ ግልጽ አይደለም ብሏል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ሀላፊ አቶ ግዛቸው ሙሉነህ ወልቃይት ጠገዴ አካባቢ በማንነታቸው ትግሬ የሆኑ ሰዎች ሰባት መቶ ሀምሳ ሺህ አካባቢ ተፈናቅለዋል የሚለው ይሄ በጣም ጭራሽ ሙልጭ አለ ነጭ ውሸት ነው አንደኛ የዚህን ያህል ቁጥር ትግሬ የሆነ እዛ አካባቢ የሚኖርበት አይደለም አማራ በስፋት የሚኖርበት ነው። ሁለተኛ የአማራ አጠቃላይ የክልሉ መንግስት ከባህሪው አኳያ አቃፊ መንግስት ነው። ትግሬንም፣ ኦሮሞንም፣ ሌላውንም የትኛውንም ብሔር ብሔረሰቦችን አቅፎ የሚይዝ ነው እና በህግ ማስከበር ሂደቱ ውስጥ እዛ አካባቢ ጦርነቶች፣ ውጊያዎች ተካሂደዋል። በዚህ ሰበብ ለጊዜው ቀየውን የሚለቅ ሰው አይኖርም ተብሎ አይታሰብም። እኛ ከዚህ ወጥተን ትግሬም አማራም ሌላም ሳንል የትኛውንም ሰው የሆነን ፍጡር ሁሉ ወደ ቀዩ እንዲመለስ የተፈናቀለ ካለ ይህን የማድረጉን ስራ በስፋት ነው እየሰራ ነው ያለነው እና ብዙዎቹ የተመለሱበት ሁኔታ ነው ያለው። የወልቃይት ጠገዴና ሌሎችም በኃይል ተወስደው የነበሩ ሲሉ አቶ ግዛቸው የገለጿቸውን አካባቢዎች በአሁኑ ሰዓት በምዕራብ ትግራይ ውስጥ መጥራት ትክክል አይደለም ብለዋል። ወልቃይትና ራያን አካባቢ በምዕራብ ትግራይ መሰየም ወቅታዊ ነው የሚል እምነት የለኝም። ይሄ ጊዜው ያለፈበት ነው። የእነዚህ አካባቢ ሰዎች ነጻነታቸውን ካወጁ ሁለት ሶስት ወራትን እያስቆጠሩ ነው ያሉ የፎይታ ጊዜ ላይ ያሉ ሰዎች ነው። ስለዚህ ተደጋጋሚ በልዩ ልዩ ሚዲያዎችም የትግራይ ጊዜያዊ አስተዳደር አሁን ወይዘሮ ቴነሽ የኮሚኒኬሽን ኃላፊዎች ሰጠች የተባለው ምዕራብ ትግራይ የሚለው ከአሁን በኋላ ቢያስተካክሉት ጥሩ ነው የሚል እምነት አለ። ምዕራብ ትግራይ ከሆነ አሁን ከተከዘ መለስ ያለው ቦታ ክፍፍል ከሆነ አላውቅም የሚያዋጣን ተመካክረን ስንሰራ ህዝቦችን ስናቀራርብ በጋራ ስንሰራ ነው የሚያዋጣን እንጂ ነጻ የወጣውን ህዝብ ማደናገር አይቻልም። ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ አላማጣ፣ ኮረም ጉዳይ አጀንዳ ሆኖ መመላለስ ያለበት አይመስለንም። ጥያቄም ካላቸው በህጋዊ መንገድ የፌዴራል መንግስቱን ጠይቆ መልስ ማግኘት ይቻላል። ከዚያ ውጭ ግን ህዝቡ ነጻ የወጣ ስለሆነ ድጋሚ ወደ ባርነት ስለማይገባ፣ ጉዳዩ የህዝብ ስለሆነ፣ ህዝብ ደግሞ የወሰነ ስለሆነ፣ ከዚህ ውጭ ስለማይሆን፣ በዛ ደረጃ ወስዶ ማየት ነው የሚቻለው የሚል ሀሳብ ነው ያለኝ። ከዚህ ቀደም በአካባቢው የማንነት ጥያቄ አንስታቸዋል ተብለው ከአምስት መቶ ሺህ በላይ የሚሆኑ ሰዎች ተፈናቅለው እንደነበርና አሁን እየተመለሱ መሆኑን ኃላፊው አመልክተዋል። ከግማሽ ሚሊየን ህዝብ በላይ በወቅቱ በሀይሌን አካባቢ ህዋት ያስተዳድረው በነበረ ጊዜ በማንነታቸው አማራ በመሆናቸው ሲያፈናቅላቸው ሲገላቸው ከነበሩ ሰዎች ውስጥ ምናልባትም ወደ ውጭ አካባቢ ያሉ ሰዎች ገና አልተመለሱ። እነሱ እንደሚመለሱ እየሰራን ነው ያለ ነው። መመለስም አለባቸው። አሁን የመጀመሪያ ስራ አድርገን ሰውን የማረጋጋት ስራ፣ ወደ ቋሚ ስራው እንዲገባ የማድረግ ስራ ነው ያለ ነው። ይህን ድጋፍም ስናደርግ፣ ሰውን ስናረጋጋ፣ መልሰን ስናደራጅም ጭምር ትግሬ፣ አማራ በሚል እያደረግን አይደለም። ይሄ ከባህሪያችን ውጭ ነው። ይሄ ባህሪ የሚገልጸው የድሮውን፣ አሁን በህይወት የሌለውን ትነግን እንጂ እኛን አማራን መንግስት የሚገልጽ አይደለም። እና ይሄ ውሸት ነው። ይሄ ደግሞ ለአንድነታችን አይጠቅምም። ህዝቦች ትናንትና አብረው የኖሩ ናቸው። ዛሬም አብረው እየኖሩ ነው ያሉ በገሀድ፣ ነገም አብረው የሚቀጥሉ ናቸው። ስለዚህ አብረው ለወደፊት የኖሩትን አሁንም እየኖሩ ያሉ ማህበረሰብ ክፍሎችን ልክ ያልሆነ ፕሮፓጋንዳ እየሰጡ ማደናገር፣ ያለም ማህበረሰብን ማሳሳት ተገቢነት የለውም። ለምን ይሄ እንደሚባል ይገባናል። የተለየ ትኩረት አግኝቶ አሁንም ጁንታው ድል እንዲያገኝ ርዝራዥ የሆነ ጁንታው ድል እንዲያገኝ ማህበረሰብን ድጋፍ ለማግኘት የሚደረግ አይነት የልመና አይነት ጥሪ ስለሆነ እኛ በዛ ሌቭል ነው የምንለው ግን አያዋጣም። በአንዳንድ የውጭ ተቋማት አካባቢውን የአማራ ብሔር ተወላጆች ብቻ እንዲኖሩበት እየተደረገ ነው ስለሚባለውም አቶ ግዛቸው ተጠይቀው የሚከተለውን ብለዋል። ካሉ ቧልታ የዘለለ ዚህ ግባ የሚባል ወሬም ይበቃ አይደለም። አንደኛ ነገር እዛ አካባቢ ያለው ማህበረሰብ አማራ ብሔር ብቻ አይደለም። የተጋባ የተዋለደ ህዝብ ነው። ግማሹ ትግሬ ሆኖ ግማሹ አማራ የሆነ ግማሹ አገው ሆኖ ግማሹ አማራ የሆነ በጣም ብዙ ማህበረሰብ ስብጥር ያለበት ነው። ነገር ግን ማይካደው ሀቅ ዶሚነንትሊ በቁጥር ሰፊውን ድርሻ የሚይዘው አማራ እንደሆነ ግን እናውቃለን። ስለዚህ እነዚህ ማህበረሰቦች በቁጥር ትንሽም ቢሆኑ አብረው እንዲኖሩ ነው እንጂ የምናደርገው፣ የነበረውን እሴት ነው እንጂ የምናስቀጥለው። እኛ እሴታችንን የምንሸረሽር ባህላችንን ወጋችንን የአማራነት ክብራችን ዝቅ የምናደርግ ሰዎች አይደለም። አማራ ብቻ እንዲኖር ምናስ አስበን የምንሰራ ከሆነ የአማራን የዳበረ ባህል፣ እሴት፣ ወግ ዝቅ የማድረግ ነው። ስለዚህ እንዲህ አይነት ስነንቦና ውቅር ስለሌለን ይሄ ውሸት ነው። ትክክል ሊሆን አይችልም። በትግራይ ጊዜያዊ አስተዳደር የተነሳውን ቅሬታ በተመለከተ በቅርቡ የዳሰሳ ቅኝት ጥናት ለማድረግ በበጎ ፈቃደኝነት ተነሳስተው በጠለምት ዳንሻ፣ ወልቃይት፣ ሁመራ ማክሰኞ ገበያ፣ ማይካድራ፣ አዲ ረመጣ አካባቢዎች ላይ ጥናት ያካሄዱት ከነበሩ ምሁራን አንዱ የሆኑት ፕሮፌሰር ጋሻ ወንዳርጌ ታዝበናል ያሉትን ለአሜሪካ ድምፅ አካፍለዋል። በጣም በሚገርም ሁኔታ ድሮም መልካም አስተሳሰብ የነበረው ሰው አሁን ደግሞ ከዚህ ማህበረሰብ ጎን የሆነ የትግርኛ ተናጋሪ ሰው ታጣቂ፣ የቀበሌ አስተዳደር፣ የወረዳ አስተዳደር መዋቅር ሲሰራ የአካባቢው ማህበረሰብ እየገመገመ ነበር፣ ኃላፊነት የሚሰጥ የነበረው በውይይታችን ወቅት ያነሱት ማለት ነው። ኢቭን የትግርኛ ተናጋሪ የሆነ ሰው ታጣቂ እንዲሆን እና ይህንን አካባቢ ሚሊሻ ሆኖ እንዲያገለግል የተቀመጠበት ሁኔታ አለ። አስብ ሌላኛው ነገር ከጦርነቱ ማግስት ትግርኛ ተናጋሪ የሚባሉ ከሌላ ቦታ የመጡ በሰፋሪ መልክ በተለያየ መንገድ እዛ አካባቢ ቦታ ተሰጥቷቸው ይኖሩ የነበሩ ሰዎች ስጋት አለን በሚል አስተሳሰብ ለመሄድ ተነስተው እንሄዳለን ሲሉ፣ የአካባቢው ማህበረሰብ ተደራጅቶ ማለት ነው እናንተ እኛን ናችሁ፣ እኛን መስላችሁ ነው መኖር ትችላላችሁ፣ ከዚህ ቀደም የበደላችሁን ነገር የለም፣ አስተዳደሩ ነው ጫና የፈጠረብን፣ ስለዚህ ለምን ትሄዳላችሁ ብሎ ይለምኑ እስከ ሶስት ሺህ አካባቢ ይመስለኛል ካልተሳሳቱ በጋራ ለመሄድ በቃ ስጋት አለን ምናምን አለ። ቁጭ ብለው መከሩ። በፍጹም መሄድ የለባችሁም እኛን ወንድሞቻችሁን መስላችሁ መኖር ትችላላችሁ ብለው የአካባቢው ማህበረሰብ ለምኗቸው አብዛኞቹ ሰዎች እንዳልሄዱና ምንም አይነት ነገር ብጥብጥም በዘሩ የሞተ ሰው ከሌብ እንዲህ ስለሆነ የሞተ ሰው ተብሎ እኛ ውይይታችን ላይ አልተነሳ። በጣም የሚገርመው ነገር ይህንን ይሁንታ የሰጡት የትግርኛ ተናጋሪ ሰው ራሱኛ አግኝተን አነጋግረነዋል። እንዴት ነው ሰዎቹ ያሉትን ነበር ነው የደገመው። በቃ ከዚህ ማህበረሰብ ምንም አይነት ነገር የጥላቻ ንግግርና እይታ ወይ ደግሞ ችግር እንዳልገጠመው ሰዎች በስራቸው ነው እንጂ በማንነታቸው ምንም አይ ችግር እንዳልገጠማቸው ያነሱ ነበር። በአካባቢው ሁሉም ብሔሮች ተከባብረው እየኖሩ መሆኑን መመልከታቸውን ፕሮፌሰር ጋሻው አክለው ገልጸዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። በአማራ ክልል በሕክምና ዶክትሬት የተመረቁ አራት መቶ የሚጠጉ ሐኪሞች በሀገሪቱ ውስጥ ተቀጥረን እንዳንሰራ ሆነናል ሲሉ ቅሬታቸውን አቀረቡ። ሐኪሞቹ ቅሬታቸውን ለሶስተኛ ቀናት በሰላማዊ ሰልፍ ለሚመለከተው አካል ለማቅረብ ቢሞክሩም እስካሁን ሰሚ እንዳላገኙ ተናግረዋል። ከአማራ ክልል ውጪ ተቀጥሮ ለመስራትም አንዳንድ ክልሎች ቋንቋችን አትችሉም ይሉናል ብለዋል። አማራ ክልል ደግሞ በጀት የለንም የሚል ምላሽ እንደሰጣቸው አመልክተዋል። የአማራ ክልል የጤና ቢሮ ኃላፊውን ጨምሮ የሚመለከታቸውን አመራሮች ለማግኘት አልተቻለም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ በበኩላቸው ችግሩ የተፈጠረው ክልሎች ባጋጠማቸው የባጀት እጥረት ነው ብለዋል። በቀጣይ ግን ሀኪሞቹ እንደተመረቁ ስራ ፈጣሪ እንዲሆኑ አለያም ወደ ውጭ ሀገር ሄደው እንዲሰሩ እድሉን እናመቻቻለን ብለዋል። አሴር ምስጋናው ሐኪሞችን አነጋግራለች። ቀጥሎ ይቀርባል። አማራ ክልል ውስጥ የሚገኙ ስራ ሐኪሞች ይህንን መፈክር እያሰሙ ያገኘኋቸው ትላንት ከምሽቱ 12 ሰዓት አካባቢ በክልሉ ጤና ቢሮ ግቢ ውስጥ ነው። ድምፃቸውን ለማሰማት ከወጡ ሁለተኛ ቀን እንደሆናቸውም ገልጸዋል። በመጀመሪያው ቀን በጸጥታ አስከባሪዎች መከልከላቸውንና መዋከባቸውን ይናገራል። በዚህ ዓመት ነው በሕክምና ሙያ የተመረቀችው ዶክተር ሰላም ተሰማ። ከእሷ በፊት የተመረቁ ጓዶቿ እስካሁን ስራ ለማግኘት መቸገራቸውን ስታይ ለእርሷም የማይቀርጣ መሆኑን ትናገራለች። ከትላንት ጀምሮ ለሁለት ቀናት ያክል እዚሁ ተሰልፈን ድምፃችንን በማሰማት ላይ ነበርን፣ ግን ምንም አይነት ምላሽ አላገኘንም። ይህም ለምን እንደሆነ አላወቅንም። እኛ አሁን ችግር የሆነብን ምንድን ነው ሌላ ክልሎች ሄደን እንዳንወዳደር፣ ኦሮሚያ እንዳትሄጂ፣ ትግራይ ክልል እንዳትሄጂ በጣም ችግር ነው የሆነብን። ቋንቋ አንችልም ቋንቋ አንዳንድ ክራይቴሪያ ነው ክራይቴሪያ መሆኑ የነበረበት የብቃት ምዘና አልፈሻል፣ ላይሰንስ አለሽ ወይ፣ ጥሩ ውጤት አለሽ ወይ መሆን የነበረበት መቀጠር አለብን ባይነ ዶክተር አለማየሁ ታፈሰ ባለፈው ዓመት ነው የተመረቀው። አማራ ክልል ውስጥ ስራ ማግኘት አልቻልኩም ይላል ምክንያት ያላቸውንም ከ2010 በፊት ምደባ የነበረው በፌዴራል ጤና ጥበቃ ሚኒስቴር ነበር። ዘንድ ከ2011 ጀምሮ በኢትዮጵያ አቆጣጠር ምደባው በክልል ነው። በክልል ከሆነ በኋላ በአዋጅ ጸድቆ በህግ ተደንግጎ የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ የራሱ ልጆች መቅጠር ጀመረ። ስለዚህ ልክ ያ ከሆነ በኋላ 2011 ክልል ወይም የእኛ ክልል የአማራ ጤና ቢሮ ያሉትን መድቧል። ነገር ግን ከ2012 ጀምሮ እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን፣ ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ። ምንም አይነት ቅጥር አልተካሄደም። የአማራ ሐኪሞች ወይም ዶክተሮች ብቻ ስራ አጡ ሆነው ሌሎች ራይ ታወይ ሲመደቡ ለምን? ዶክተር አለማየሁ ሶስት አማራጮችን ለመንግስት አቅርቧል። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ብለው እናለኝ የመለሱልን መልስ ማለት ነው። የበጀት ደፊሲት አለ ከተባለ መፍትሄው ምንድን ነው? ስፔሻሊቲ በሚሄዱት እኛ መጠቀ በጀት ከሌላቸው ኢቨን እኛን ኤክስፖርት አድርጉ። መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ እያለ ነው። እኛን የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ሰው ይሄ ደግሞ በውጭ ጉዳይ ሚኒስተሩ አማካኝነት በቀላሉ በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድን ነው? በግላችን እንኳን ንስራ ብንል ምን የሚል ማነቆ ደግሞ ይዞናል። ሶስት ዓመት በህክምና ዶክተር በመንግስት ቤት ማገልገል አለብ። የስራ ልምድ ሰርቪስ ይላል። ሰው የት እንሂድ? አሁን ነገሮች ልቆ ጭልምልም እያሉብን እኮ ነው ያለው። እንደው እስቲ በጣም ፍረዱት። እስኪ ምን ይላሉ? የአማራ ህዝብ ይፍረድ። ኢትዮጵያ ዚ ፍርድ ገብቶሻል። አሁን ኦሮሚያ ክልል ለሶስተኛ ጊዜ ምደባ ብሎ ወጣል። ሌላው ትልቁ ማነቆ ደግሞ ምንድነው ክልሎች የራስ ራሳቸውን ሲመድቡ፣ እዚህ ክልል ላይ ሲመጣ በፈተና ነው ይላሉ። የሐኪሞችን ቅሬታ በመያዝ ወደ አማራ ክልል ጤና ቢሮ አመራው በስብሰባ ምክንያት የሚመለከታቸውን ኃላፊዎች ማግኘት አልቻልኩም። በእጅ ስልኮቻቸውም ላይ ደውዬ አይነሳም። የጤና ጥበቃ ሚኒስትር ዶክተር ሊያ ታደሰ ግን ትላንት በሰጡት መግለጫ የስራ አጣ ሐኪሞች ጉዳይ የሚመለሰው በክልሎች እንደሆነ ገልጸው ክልሎቹ ደግሞ በቂ በጀት እንደሌላቸው ማሳወቃቸውን አመልክተዋል። በርካታ ጤና ባለሙያዎች ወደ ስራ ማስገባት አለመቻል እና በተለይም ሐኪሞችም በቅርቡ አመታት ወዲህ ደግሞ በተጨማሪ ወደ ስራ መግባት አለመቻል በተለያየ መድረኮችም ያነሳ ነው ተግዳሮት እንደሆነ ይታወቃል። የሀገራችን የጤና ባለሙያዎች በስቶባት ወይ ተርፏት ሳይሆን በየተቋ ማቱ እንግዲህ ቅጥሮችን በየክልሉ በማድረግ ሂደት ውስጥ በአብዛኛው በሚባል ደረጃ ብዙ ክልሎች ያለውን የጤና ባለሙያ በሙሉ ለማስገባት ካላቸው የበጀት አቅም ጋር ስላልተመጣጠነ በርካታ ባለሙያዎች አሁን በስራ ውስጥ መግባት አልቻሉም። ይህንን ግን መፍታት አለብን በሚል ዘርፈ ብዙ ስራ እንደ ጤና ሚኒስቴርም እየተሰራ ይገኛል። በዋነኛነት በመንግስት ተቋሞቻችን ላይ በርካታ ጤና ባለሙያዎች አሁን ፍላጎት አለ። በጤና ጣቢያም ደረጃ፣ በመጀመሪያ ደረጃ ሆስፒታሎችም ደረጃ ብዙ ባለሙያዎችን መጨመር ያስፈልጋል። ስለዚህ ያንን የተሻለ በጀት ለጤናው መድቦ ወደ ስራ ለማስገባት ከክልል መንግስታት ጋር ይሄ እንዲደረግ ብዙ ጥረት እየተደረገ ነው። ጎን ለጎን ግን ያው የበጀት ውስንነት በመኖሩ ያንን መደገፍ የሚቻልበት የተለያዩ አጋር ድርጅቶች እና የፌዴራል መንግስቱን በምን መልኩ መደገፍ ይችላል፣ ይሄንን የሚልም የተጀመሩ ስራዎች አሉ። ገና እንግዲህ ያው ወደ መሬት ሲነኩ ያው በደንብ የምናሳውቀው ሆኖ፣ ለተወሰነ ጊዜ ድጎማዎች ተደርገው ወደ ስራ ማስገባት ተጨማሪ ባለሙያዎች የሚችሉበትና በቀጣይነት ደግሞ በራሳቸው የሚያስቀጥሉበት ነገር እየተፈለገ ይገኛል። ሐኪሞች ከተመረቁ በኋላ ስራ ከመንግስት መጠበቅ የለባቸውም ይላሉ ሚኒስትር ሊያ ሀገር ደረጃ የሚሰራባቸው የግል ዘርፍ የሕክምና ስራዎችን ከሌሎች ሀገር ተሞክሮዎችን በመውሰድ የተለያዩ ስታንዳርዶችን የማዘጋጀት ሂደትና ቀለል ባሉ ሁኔታዎች ወደ ስራ የሚገቡባቸውን ሁኔታዎች የማመቻቸት ስራ ከስራ እድል ፈጠራ ኮሚሽንና ሌሎች ከሚመለከታቸው አካላትም ጋር እየሰራ እንገኛለን። ጎን ለጎንም ሌሎችንም አማራጮች አሁን በቅርቡ ለምሳሌ በርካታ ነርሶች ሳይቀጠሩ ተመርቀው እንዳሉ ይታወቃል። ብዙ ስልጠና ማዕከላት ከመኖራቸውም ጋር ተያይዘው በቅርቡም ከሰራተኛና ማህበራዊ ጉዳይ ሚኒስቴርና እድል ፈጠራ ኮሚሽን ጋር በጋራ በመሆን ስልጠናዎችን በመስጠትና ብቁ በማድረግ የስራ እድል እንዲኖራቸው ወደ ውጭ እንዲላኩና የተለያዩ ሀገራት ላይም የስራ እድል እንዲያገኙ የጀመርናቸው ስራዎች አሉ። ምንም እንኳን የክልሉ የጤና ቢሮ ኃላፊዎች በስብሰባ ምክንያት ግቢው እንደሌሉ ቢነገርም ከትላንት ጀምሮ ሰልፍ የወጡ አራት መቶ የሚሆኑ ስራ አጥ ሐኪሞች ጥያቄያቸውን ይዘው ዛሬም ግቢው ውስጥ ውለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር በሱዳን ዋና ከተማ ካርቱም ውስጥ ለብዙ ዓመታት በስደት የቆዩ ኢትዮጵያውያን ሀገሪቱ ያለችበት ሁኔታ ሕይወታቸውን እንዳከበደው፣ የማግለል አድራጎቶች እንደሚፈጸሙባቸው እየተናገሩ ነው። ለተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ያቀረቧቸው አቤቱታዎችም ምላሽ እንዳላገኙ ገልጸዋል። ስደተኞቹንና የኮሚሽነሩን ተጠሪዎች ያነጋገረው ገልሞ ዳዊት ዝርዝሩን ይዟል። ሱዳን ውስጥ የተከሰተውን የፖለቲካ ቀውስ ተከትሎ እየደረሰብን ነው ለሚሉት ችግር ሁሉ ካርቱም የሚገኙ ኢትዮጵያን ስደተኞች ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ጥያቄያቸውን ያቀረቡት ከወራት በፊት መሆኑን ይናገራሉ። ከሌሎች አምስት ሀገሮች ስደተኞች ጋር ሆነው ካርቱም በሚገኘው የኮሚሽነሩ መስሪያ ቤት ፊት ለፊት ተጠልለው አቤት ቢሉም መልስ አለማግኘታቸውን ለቪኦኤ ተናግረዋል። ወይዘሮ ለምለም ደረጀ ሱዳን ውስጥ ከ30 ዓመታት በላይ የኖሩ ኢትዮጵያዊት ስደተኛ ናቸው። ከቤተሰባቸው ጋር ለአመታት ዘለቀው የስደት ኑሮ ስለከበዳቸው ወደ ተባበሩት መንግስታት የስደት ጉዳዮች ቢሮ መሄዳቸውን ይገልጻሉ። ስንሄድ ቀጠሮ ነው የሚሰጡን፣ ቀጠሮ ነው በቃ ሶስት ወር አራት ወር እያሉ እያመላለሱን የራሳችን ችግር ለመጠየቅ የሄድን ህዝቦችን አገኘሁ እዛ ወጥቼ ራሱ መኖርም ስለማይቻል በሱዳን ባለው ክብደት ከዛ ሁለት ወር ከሀያ ቀን እንደሞላን በሌሊት አንድ ሰዓት ላይ በፖሊስ አንስተው መዲና ሪያዲያ ይባላል። እዚህ የመርከዝ አካባቢ ነው። እዛ ና ምትወጣሉ። አሁን ሶስት ወር ሊማላን አስራ ሁለት ቀን የቀረን ነው። አቶ ኢማማ አህመድና ወይዘሮ ለምለም በካርቱም የዩኤንኤችሲአር ቢሮ ፊት ለፊት ከደቡብ ሱዳን፣ ከኤርትራ፣ ከሶማሊያ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከቡሩንዲ ና ከኮንጎ ከፈለሱ በርካታ ስደተኞች ጋር ጥያቄያቸውን ማቅረባቸውን ተናግረዋል። ዩኤንኤችሲአር ምላሽ ሳይሰታቸው ቀርተው ከቢሮው ደጃፍ ታህሳስ 11 2013 ዓ.ም በጸጥታ አስከባሪዎች እንዳስነሳቸው ይናገራሉ። የስድስት ልጆች አባት እንደሆኑና ሱዳን ውስጥ 27 ዓመታት መኖራቸውን የተናገሩት አቶ ይማም መሐመድ ያሉበት ቦታ ከካርቱም ወጣ ብሎ ባለው የቆሻሻ መጣይ አካባቢ መሆኑን ገልጸዋል። 192 ከሚሆኑ ስደተኞች ቤተሰቦች 53 የሚሆኑት ከኢትዮጵያ የተሰደዱ መሆናቸውን ተናግረዋል። የሁለት ልጆች እናት የሆኑት ወይዘሮ ለምለም በተለይ ቦታው ለሴቶችና ለህጻናት በጣም ከባድ እንደሆነ ይገልጻሉ። እንቅልፍ የሚባል የለም። ኮንቲነር ላይ ቀን ቀን ወደ ኮንቲነር ተጠግተን እንውላለን። ማታ ማታ ሜዳ ላይ ምንም ርቀት የሌለው ከበን ነው የምንተኛው። ወንዶች እየዞሩ ይጠብቁናል። ምግብ የሚመጣልን ነገር የለም። ያለንን ቀይ እየሸጥን እስካሁን ድረስ እየበላን አሁን ጨርሰናል። ምንም ነገር የለም እና ወደፊት እንዴት ነው የምትሆኑት? አላወቅንም። ወደፊት የሚመጣውን ነገር እኮ ለዛ ነው ሁሉን ነገር የምንጠይቀው። ይህን መጥቶ አላየንም፣ ወላ የሱዳን መንግስትም አላየንም። ምንም ነገር የለንም አሁን ከእጃችን ለመራብ ሳይሆን ለህይወታችን ራሱ ስጋት አለን። ከወራት በፊት ስደተኞች ወደ ሶስተኛ ሀገር ዝውውር ለመጠየቅ መሰብሰባቸውን እንደሚያውቁ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የሱዳን ቢሮ ቃል አቀባይ ጁሊያ ራፋኤሌ ተናግረዋል። ዩኤንኤችሲአር በመላው ዓለም የሶስተኛ ሀገር እድል የሚያስፈልጋቸውን ከአንድ ሚሊዮን በላይ ስደተኞችን ጉዳይ እንደሚከታተል ቃል አቀባዩ ገልጸው ተቀባይ ሀገሮች የተገኘላቸው 22700 ብቻ መሆናቸውን አመልክተዋል። ወደ ሶስተኛ ሀገር እንዲሻገሩ የሚያደርጉት እጅግ የበረታ ችግር ያሉ ስደተኞች መሆናቸውንም የጠቆሙት ራፋይሊ ከፍተኛ ኮሚሽነሩ የስደተኞቹን ደህንነት ከሱዳን ሀገር ውስጥ ጉዳይ መስሪያ ቤት ጋር ሆኖ እየተከታተለ መሆኑንም ገልጸዋል ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ሴቶችና ቤተሰብ አንድ መቶ ስልሳ ዓመታት በፊት በጉራጌ ዞን እንደኖረችና ለሴቶች መብት መከበር ትታገል በነበረችው በቃቄ ውርዶት ስም የተሰየመው መብቶችና የዲሞክራሲ ዕድገት ማህበር የሚያዘጋጀው ውርዶት የምርምር መርሃ ግብር ወይም ፌሎው ሺፕ የመጀመሪያ ውጤቱን ይፋ አድርጓል። ጥናቱ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ማህበራዊ ኢኮኖሚያዊና ስነ ልቦናዊ ጉልበትና ያላቸው ሚና በኢትዮጵያ የሚል ሲሆን በሀገሪቱ ከፍተኛ ተከታይ ያላቸው ተብለው በሚታመኑት በኦርቶዶክስ፣ በሙስሊምና በፕሮቴስታንት እምነት ስብሰባዎች ውስጥ ባሉ የጽዋ ማህበር ጀማና የጸሎት ቡድኖች ዙሪያ የተሰራ ነው። ኤደን ገረመው ጥናቱን ካቀረበችው ኢየሩሳሌም በላይ ጋር ቆይታ አድርጋለች። ኢየሩሳሌም ስለ ጥናቱ ይዘት ከምታስረዳበት ይጀምራል። የጥናቱ ርዕስ በየጊዜው የሚደረጉ የሴቶች ሃይማኖታዊ ስብሰባዎች ለሴቶች ስነልቦናዊ፣ ማህበራዊ እና ኢኮኖሚያዊ ጉልበትና ያላቸው ሚና በኢትዮጵያ ያለው ተሞክሮ ሲመረመር ሰባት ወር ፈጅቷል። የካርድ ዌብሳይት ላይ እንግሊዝኛው ኮፒ አለ። በቅርብ ጊዜ ደግሞ በአማርኛ እና በኦሮመኛም አፕሎድ እናደርገዋለን። ሀርድ ኮፒም ኦፊሳችን ውስጥ ይገኛል። ይሄንን ምርምር ማድረግ ያስፈለገበት ምክንያቱ ምን ነበረው? ለመነሻ የሆነን ሀሳብ የነበሩት ስታቲስቲክሶች ናቸው። ለምሳሌ በኢትዮጵያ ዙሪያ ያሉት አህዛዊ መረጃዎች በጣም ሃይማኖተኛ ማህበረሰብ እንዳለ ያሳያሉ። እንደውም በሁለት ሺህ አስራ አምስት በፒው ሪሰርች ሞተር በሚባል አንድ ዓለም አቀፍ ተቋሚ ተጠና ጥናት ኢትዮጵያን በዓለም ውስጥ ካሉ ሁሉ አሁንም ደግሞ በየአካባቢያችን እንደምናየው ሴቶች የትኛውም የሃይማኖትን ተቋማት ላይ ጎላሚን አላቸው ቤት የተሳትፎ ግን ወደ ማጎልበት ወይም ደግሞ ወደ ስነ ጾታዊ ጉዳዮች ጠጋ አድርገን መጠየቅ እንችላለን ወይ ብለን ከማሰብ ነው። ሁለተኛ ደግሞ ኢትዮጵያዊ ሴቶች የስነ ፆታ ጥያቄ ያለባቸው፣ የእኩልነት ጥያቄ አለባቸው፣ የመብት ጥያቄ አለባቸው። እንዲሁ ሌላ ጥናት ደግሞ እንደሚያሳየው በዓለም አቀፍ የፆታዊ መለኪያ ወይም ጀንደር ኢንዴክስ የሚባል አለ። የሁለት ሺህ ሀያ ጥናት ላይ የኢትዮጵያ ሴቶችን መቶ ሀምሳ ሁለተኛ ይላቸዋል ከዓለም ሀገራት። ይህም ማለት በሁሉም ደረጃ በሶስተኛ ደረጃ ትምህርት፣ በአስተዳደር፣ በስልጣን፣ በኢኮኖሚያዊ አቅም በእነዚህ ሁሉ ኢትዮጵያ ሴቶች ከብዙ ዓለም ሴቶች የወረዱ ናቸው። ስለዚህ እነዚህን ሁለት ሀሳብ ሀሳቦች ሊያስታርቅ የሚችል ጥናት ብናጠና ለአንድ ኢትዮጵያዊ ሴት ከሃይማኖታ የቀረበ ነገር የለምና በዛ ውስጥ የማጎልበት ስራ ይሰራል ወይ፣ ከተሰራስ፣ እንዴት ነው እየተሰራ ያለው የሚለውን ጥያቄ በመጠየቅ የጀመረ ጥናት። የጥናቱ ዘውግ ኤክስፕሎራቶሪ ወይም የዳሰሳ ጥናት ይባላል። ኤክስፕሎራቶሪ ያደረግንበት ምክንያት በኢትዮጵያ አውድ የተሰሩ ተመሳሳይ ጥናቶች ከነበረው ውስንነት፣ እንደገናም ደግሞ ከምንፈልገው የመረጃ አይነት። የምንፈልገው መረጃ አህዛዊ መረጃ አልነበረም። የምንፈልገው መረጃ የሰዎችን ተሞክሮች የሚዳስስ ነው። ስለዚህ ኳሊቴቲቭ ሜቶዶሎጂን የተጠቀምነው። ጥናቱ ደግሞ የተሰራበት ሰሞን በኮሮና ቫይረስ ምክንያት ሃይማኖታዊ እንቅስቃሴዎች በጣም የተወሰኑበት እንደውም ወደ መጀመሪያ ሰሞን ሰው ከቤት የማይወጣበት የነበረ ወቅት ነበር በኢትዮጵያ ውስጥ። ስለዚህ የቃለ መጠይቅ ሜቶዶሎጂ ነው። ለዛም ግብዓት እንዲሆኑ ሀምሳ አምስት የግለሰብ ቃለ መጠይቅ ከዛም ደግሞ በመቀጠል ሁለት የቡድን ቃለ መጠይቆች አድርገናል። በሃይማኖት ውስጥ ሴቶች ስላላቸው ሚና ነው ያያችሁት? እና ምን አይነት ሀይማኖታዊ ስብስቦችን ነው ያያችሁት? የቴት አካባቢ ነበር የሄዳችሁት? ስልስ ውስጥ ትንሽ ጠለቅ ብለሽ ነገር ውስጥ ሶስት ትልልቅ ሃይማኖት አሉ ወይም ዘጠና ሰባት ፐርሰንቱን ያክል የሚወክሉ ሶስቱ ትልልቅ ሃይማኖቶች፣ ኢትዮጵያ ኦርቶዶክስ እምነት አለ፣ እስልምና አለ፣ እንዲሁም የፕሮቴስታንት እምነት አለ። ስለዚህ ግሩፖቹን ስንመርጥ ከነዚህ ሃይማኖቶች ነው የመረጥነው። ልክ ጥናቱን ስናቀደው እና ዲዛይኑ ስናወጥ ማህበረሰባዊ ዩኒቶቹን ነው እንጂ ሀይማኖታዊ አስተምሮቶችን ቀኖናዎች ሃይማኖቶችን ዶክትሪኖችን አናጠናን በሚል ወሰንን። እነዚህ ሃይማኖቶች በጣም ተመሳሳይ የሆኑ የሴቶች ስብስቦች አሉ። ለምሳሌ ከኦርቶዶክስ ቤተክርስቲያን ብዙ እናቶቻችን እህቶቻችን የሚሳተፉባቸው የጽዋ ማህበራት ነበሩ። የጽዋ ማህበራትን ስንመርጥ ከአዲስ አበባም፣ ኦሮሚያ ክልልም እንዲሁም ከአማራ ክልልም መርጠናል። ወደ እስልምና ሃይማኖት ስንመጣ ደግሞ ያገኘነው የዩኒቨርሲቲ ሴቶች ጀማአል ነው። ስንመርጥ ሀረማያ ዩኒቨርሲቲ፣ ከጳውሎስ ሜዲካል ትምህርት ቤት አንድ ከአዲስ አበባ ወሰድን። ሌላ ደግሞ ከወሎ ዩኒቨርሲቲ ሌላ ሶስተኛ ጀማ አገኘን። ወደ ጸሎት ማህበራትም ስንመጣ እንደዚሁ በፕሮቴስታንት እምነት ውስጥ እጭ አባሴና ለአርባ አመት ገደማ የተገናኙ የሚጸልዩ ሴቶችን አገኘን። ተስን ክራይስት የሚገኘን ስቲ ከአዲስ አበባ ደግሞ እንውጣ ብለን ስንፈልግ ሀዋሳ ውስጥ ደግሞ ሶስት የተለያዩ አብያተ ክርስቲያናት ስር ያሉ የሴቶች ህብረትን አገኘን። እንዲህ መነሻችሁ እነዚህ ማህበራዊ ትስስሮች ሴቶችን ለማብቃት ለማሳደግ ምን አይነት ሚና አላቸው ከሚለው አኳያ ነው እና ከእሱ አንጻር ያገኛችሁት ነገር ምንድን ነው? መጥናቱ ጥያቄ ምን ኢኮኖሚያዊ ጥቅም ያገኛሉ ብለን ንጠየቅ ነው። ኢኮኖሚያዊ ጥቅም ጋር ስንመጣ በሶስቱም የስብስብ አይነቶች ውስጥ የተወሰነ ያክል መዋጮ አለ። መዋጮ የሌለባቸውም ደግሞ ስብስቦች ውስጥ መተጋገዝ አለ። ቀጥተኛ ባልሆነ መንገድ እነዚህ ሴቶች ካላቸው ቅርበት የተነሳ እህታቸው ስትጎዳ ያበድራሉ፣ ስትቸገር ይደርሱላታል። ይሄንን አግኝተናል። ቀጥተኛ እኛ የምንጠብቀው አይነት ኢኮኖሚያዊ ድጋፍ ባናገኝም ነገር ግን ሶሻል ካፒታል በሚባል አይነት እዛ ሲሸፋፈኑ ሲደራጁ አይተናል። እንደውም አንድ እቁብ ሁሉ ይጣላል። ኢኮኖሚ ደግሞ ከመደጋገፍ ይበልጥ አሁን እነዚህ ሴቶች አብዛኞቻቸው በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙ ናቸው። ነገር ግን ከነሱ ደግሞ ዘለው ማህበረሰቡንም በጣም ይጠቅማሉ። ቤተክርስቲያናትን ሄደው የተዘጋ በገንዘብ ምክንያት የተዘጋ ቤተክርስቲያን ካለ አዋቶ ይሰጣሉ፣ ለካህናት ልብስ ያሰራሉ። እንደ መቄዶኒያ የመሳሰሉ ኢንስቲትዩሽኖችን ሄደው ይደግፋሉ። አካባቢያቸው ያሉ ድሃዎችንም ሄደው ያነሳሉና ጭራሽ ከነሱ ተርፈው ለማህበረሰቡም ሶሻል ሰፖርት ይሰጣሉ። በኢኮኖሚ ደረጃ ሁለተኛውና የዚህ ጥናት የጀርባ ጥንት ነው ብዬ የማስበው ግኝት እርስ በራሳቸው የነበራቸው ማህበረሰባዊ መተሳሰር ከዚህ ውስጥ ደግሞ የሚያገኙት ሳይኮሎጂካል ጥቅም ነው። ሲቀራረቡ ስለሚተማመኑ እንደ ህትም ስለሚተያዩ ቴራፒውቲክ የሆነ ሴፍ ስፔስ ነው። ስለዚህ አንዳንድ ያቀረብናቸው ለዚህ ማሳያ ይሆናሉ ብለን ያቀረብ ናቸው ንግርቶች አሉ። ከጥናቱ ላይ የተወሰዱ ሴቶች ስለነዚህ ስለ ግሩፕስ ምን ይሰማሻል ብለን ስንጠይቃቸው አንዳንድ በጽሁፍ ልንገልጻቸው አልቻልናቸው ግን በቃ ፊታቸው ላይ ሲታይ የነበረው ነገር ስሜታቸው፣ የኔ እህቶቼ ስወዳቸው እንደዚህ የመሳሰሉ በጣም እንትመት የሆኑ ወይም በጣም የልብ የቅርብ የሆኑ ቃላትን ይጠቀሙ ነበረ። እንደገናም ከጭንቀት ረፍት እንደሚያገኙ የህይወትን ችግሮች አሁን አንድ ሴት ከባሏ ጋር ባላት ግንኙነት ቢሆነ ነገር ቢከፋት፣ ሮጣ ሄዳ የምታናገረው ይሄንን ህብረት ነው። ምክንያቱም በአንድም በሌላም ይረግኛል ይመስሉኛል ብላ ስለምታስብ። እንደገና ደግሞ ሲመጣ አይተሻቸው እንደሆነ ከተለያየ የኢኮኖሚ ደረጃ ነው ባህል፣ ቋንቋ፣ ምናምን የሚመጡ ግን ሲገናኙ እነዚህ ሁሉ ነገሮች በር ላይ ይቀመጡ እና በቃ ያገናኛቸው ነገር ነው የሚይዛቸው። ስለዚህ በጣም የገረመን እና ከዚህ ጥናትም በጣም ጎልቶ የወጣው ውጤት እርስ በራሳቸው የነበራቸው ማህበራዊ መተሳሰር፣ ማህበራዊ መደጋገፍ፣ ከዚህ ደግሞ የመነጨ ሳይኮሎጂካል ኢምፓክት ወይም ሁኔታ ይተናል ውጤቱ ይህንን አልገኘን። ከዛ ግን ካገኘን በኋላ በምንጠብቀው የኤምፓወርመንት ኮንቴክስት ውስጥ መፍታት ነበረብን። ሴቶችን ማብቃት የሚለውን ሀሳብ በዓለም አቀፍ ደረጃ የተቀመጡ ልኬቶች ጋር ማስታረቅ ነበረብን። አንደኛ ከምዕራባዊ ልኬቶች ጋር ለናስታረቅ የተቸገር ነው። እነዚህ ሴቶች ይገናኛሉ፣ ይደጋገፋሉ። ነገር ግን በሃይማኖቶቻቸው ውስጥ ያሉ አንዳንድ ጨቋኝ የሚመስሉ ትምህርቶችን አይነኩም፣ አይተቹም። አንዳንዴም ስለ ስነ ጾታዊ ጉዳዮች አያወሩም። እሱ ብቻ ሳይሆን በአካባቢያቸው ያሉ የመብት ጥያቄዎችንም አያነሷቸውም። አንዳንዴ ስለ መብት፣ ስለ ዲሞክራሲ፣ ስለ ፆታዊ ጉዳዮች አይነሱም። ስለዚህ በውጭ ስታንዳርዶች ስናያቸው ጉልብትና የሚለውን ሀሳብ ሊያሟሉልን አልቻሉም። ለዛም ምነሽ ጉልብትና ይሄ ካልሆነ ጉልብትና ምንድን ነው? ለነዚህ ሴቶች ብለን ጉልብትና አንድ ስታቲክ የሆነ ወይም አንድ በቃ የተቀመጠ ለሁሉም ሰው እኩል ትርጉም ያለው ሀሳብ ሳይሆን ምዕራባዊ ልኬት እና በኢትዮጵያዊ ሴቶች መካከል ሊያስታርቅ የሞከረው በጣም ነው የማምሰግነው እያሉ እሱ በመጨረሻም ኢትዮጵያውያን በአሜሪካ ይቀርባል። ኬብሮን ደጀኔ በውጭ ሀገር የሚገኙ ትውልደ ኢትዮጵያ በየአካባቢያቸው የሚገኙ የኢትዮጵያ ኤምባሲዎችን በመጠቀም ከሀገራቸው ጋር የሚያገናኟቸውን ጉዳዮች በቀላሉ መፈጸም እንዲችሉ የሚያግዝ ቴክኖሎጂ የፈጠረው ድርጅት መስራችና ስራ አስፈጻሚ ነው። በካሊፎርኒያ ሲሊኮን ቫሊ ውስጥ ከአራት ዓመታት በፊት ቪዲቸር የተሰኘውን የቴክኖሎጂ ድርጅትን ያቋቋመው ወጣት ኬብሮን የፍርድ ቤት ውክልና፣ ፓስፖርት፣ መታወቂያና የተለያዩ የባንክና የጉዞ ሰነዶችን በርቀት ሆነው በመፈረም ከየትኛውም የዓለም ክፍል በቀላሉና በፍጥነት መቀባበል የሚያስችል ቴክኖሎጂ ነው። ከዚህ በፊት ወራትና ቀናትን ይፈጁ የነበሩት ጉዳዮች ዛሬ በደቂቃና ሰዓታት ውስጥ የሚጠናቀቁ መሆኑንም ኬብሮን ይገልጻል። የተለያዩ የመንግስት ተቋማትን ወደ አንድ ቋት በማምጣት ባለ ጉዳዮች የትም መሄድ ሳያስፈልጋቸው ስልካቸው ላይ ሆነው በአጭር ጊዜ ውስጥ ጉዳዮቻቸውን እንዲያከናወኑ ማድረጉንም ኬብሮን ተናግረዋል። ደረጀ ደስታ የዛሬው የኢትዮጵያውያን በአሜሪካ እንግዳ አድርጎታል። ቀጥሎ ይቀርባል። ኬብሮን ደጀኔ አሁን ወደ ሰላሳ ሁለተኛ ዓመቱ እየተጠጋ ያለ ወጣት ነው። ይህን ቪዲቸር የሚባል የቴክኖሎጂ ድርጅት ካሊፎርኒያ ውስጥ ሲሊኮን ቫሊ በተሰኘው የቴክኖሎጂ መናኸሪያ ውስጥ ሲያቋቁም ገና ሰላሳ ዓመት ያልሞላው ወጣት ነበር። ዛሬ ድርጅቱን በዓለም አስፋፍቶ ከአሜሪካ፣ ካናዳ፣ አውሮፓ፣ ስሪላንካ ሳይቀር ባለሙያዎችን ቀጥሮ የሚያሰራ ሰው ሆኗል። ዛሬ አምስት ስድስት ዓመት ሲሊኮን ቫሊ ውስጥ ነው የተጀመረው ቪዲቸር የሚባለው ኩባንያ። ኢ ኢሲግኔቸር የሚባለውን ቴክኖሎጂ ወደ ሞደርን ዘመን እና በቪዲዮ የታገዘ ፊርማ እንዲሰራ ነው ቪዲዮ የሚባለው ቴክኖሎጂ የተመሰረተ ያንንም ቴክኖሎጂ ፓተንትድ ዩናይትድ ስቴትስ ውስጥ፣ ቻይናም፣ ካናዳ፣ ዩሮፕ ውስጥ ማርገን አሁን ኢሲግኔቸር ወይም ቪዲቸር የሚባለው ከቪዲዮ ሲግኔቸር የመጣ ቃል ስለሆነ በዛ መሰረት ቪዲዮ ሲግኔቸር ቴክኖሎጂ ዓለም ላይ ኢንትሮዲስ እያደረግን ያለ ነው። የኩባንያው ዋና ስራታች ሰች የሆና ቸርማንን ኔ ከ cu bani de ኬብሮን ቀደም ሲል የሚኖረው በካሊፎርኒያ አካባቢ ሲሆን አሁን ግን መኖሪያውን በቨርጂኒያ አርሊንግተን አድርጎ ወደ ኢትዮጵያ እየተመላለሰ እንደሚሰራ ገልጸዋል። ድርጅቱ ቪዲቸር ከሚሰራቸው ስራዎች መካከል ዋነኛው በውጭ ሀገር ያሉ ኢትዮጵያውያን በአገራቸው ውስጥ ያሉ ጉዳዮቻቸውን ለማስፈጸም በአካል መገኘት ሳያስፈልጋቸው ሳምንታትና ወራትን መቆየትም ሳያሻቸው በጥቂት ሰዓታት እና ደቂቃ ውስጥ ጉዳዮቻቸውን ማቀላጠፍ የሚያስችላቸውን ቴክኖሎጂ መዘርጋት ነው። ቪዲቸር አንድን ሰው ከሩቅ ሆኖ ማንነቱን ማረጋገጥ ፈቃደኛ መሆኑን ለማረጋገጥ በቪዲዮ ፊርማ መፈረሙን፣ አንድን አፕሊኬሽን ከሩቅ ሆኖ አፕላይ እንዲያደረግ የሚረዳ ፕላትፎርም ነው። በከዚህ በፊት የሚሰሩት ሲስተሞች አሁን ወደ ዲጂታል ለማድረግ ብዙዎቹ ፕላትፎርሞች ኮንሰንት ካፕቸሪንግ ስለሌላቸው ቪዲቸር ዩኒክ የሚያደርገው የቪዲዮ ፊርማው ካፓሲቲ ነው። ለምን ለምንድን ነው የሚጠቀሙበት ይሄን ነገር፣ የኢትዮጵያን ኤምባሲ ኦንላይን ሰርቪሶች በፊት አስራ አምስት ሀያ ፕሮሰስ የነበረው ውክልና ለመስጠት አሁን ለምሳሌ ማጽፍ አለ፣ ሴክሬታሪ ስቴት መላክ አለ፣ ኖተሪ ማድረግ አለ፣ መኒ ኦርደር መጽፍ አለ፣ ከዛ ስቴት ዲፓርትመንት፣ ከዛ ኤምባሲ፣ ከዛ ኤምባሲ ለርሶ መልሶሎት፣ ከዛ በኋላ ነው ወደ ኢትዮጵያ የሚላከው። ያ ፕሮሰስ በጣም ከባድ የሆነ ፕሮሰስ ነው። አሁን በኦንላይን ፓወር ፍትኒ በአስር ደቂቃ ውስጥ እዛው አፕሊኬሽኑ ላይ ማንነቱን ለማን እንደሚሰጡ ውክልናውን እዛው ላይ ፈርተውት ፈርመው ክፍያውንም እዛ ላይ ፈጽመው ወደ ዲሲ ይሄዳል። ፕሮሰሱ አንደኛው ሰርቪስ ነው። ሌላ ሴም ፕሮሰስ ደግሞ ፓስፖርቶትንና የሎካርዶትን ለማደስ ከዚህ በፊት አርባ አምስት እስከ ስልሳ ቀን የሚፈጀውን ፕሮሰስ አሁን በአስር እስከ አስራ አምስት ቀን ወደ ክላይንቱ ለማድረስ ደርሷል። የውክልናው ከሰላሳ አርባ ቀን የሚፈጀው ፕሮሰስ ወደ ሀያ አራት ሰዓት ከአርባ ስምንት ሰዓት ኢትዮጵያ ይደርስሎታል። ፓስፖርትና የሎካርዶትን ደግሞ ለማደስ ከአርባ አምስት ቀን እስከ ስልሳ ቀን ወደ አስር እስከ አስራ አምስት ቀን ቤቶት ድረስ ደርስሎታል ማለት ነው። ኬብሮን በውጭ የሚገኙ ኢትዮጵያውያን ከኤምባሲዎችና ከሀገር ውስጥ መንግስት ጋር የሚያገናኛቸውን ጉዳዮች ለማስፈጸም በአሜሪካ የተጀመረው አገልግሎት ተቀባይነትና ተወዳጅነት እያገኘ በመምጣቱ ወደ ሌሎቹም አገሮችም እየተስፋፋ መሆኑን ይገልጻል። እኛ ስራውን የጀመርነው ከኢትዮጵያ መንግስት ጋር የዛሬ ሶስት አመት ነው። ስራውን ከጀመርን ሁለቱ አመት ከስምንት ወር ዘጠኝ ወር የሆነውናል። የፓስፖርትና የሎካርድ ደግሞ የዛሬ አምስት ወር አካባቢ ነው የተጀመረው። ይህንን አገልግሎት በአሜሪካ ላይ ሰክሰስፉል ከመሆኑ የተነሳው ወደ ሌላ ዓለሞችም፣ ዩሮፕም፣ ሚድሊስት እና አፍሪካም አሁን እየተስፋፋ ነው ያለው። ሁሉም ኢትዮጵያ እንዳያስቦራቸው ኬብሮን ሰዎች አገልግሎቶቹን የመኖሪያ ቤታቸውን መልቀቅ ሳያስፈልግ ከእጅ ስልካቸው ላይ ሆነው ብዙ ነገሮችን በቀላሉ ማከናወን እንደሚችሉም ያስረዳል። ቪዲቸር በአብዛኛው በውጭ ለሚገኙ ኢትዮጵያ ያን የተሰራ መሆኑን በመግለጽ በየኤምባሲው እና በየመስሪያ ቤቶቹ የነበረውን የተንዛዛ አሰራር ያስቀረበትንም ሁኔታ እና ይህም ለኢኮኖሚው መንቀሳቀስ የሚለሆነውን አስተዋጽኦ አስረድቷል። ስራውን ለሁሉም ለኢትዮጵያ ዳያስፖራዎች እንዲሆን ነው ዲዛይን ያደረግ ነው። አሁን እያንዳንዱ ሀገር የተለያየ ሰብአይ እና የተለያየ መታወቂያች ስላሉ ተራ በተራ ኦንቦርድ ሲስተሙ ላይ እያስገባናቸው ነው። አሁን ለምሳሌ የፈረንሳይ ኤምባሲ ገብቷል። የኢትዮጵያ ኤምባሲ ፈረንሳይ፣ ጣሊያን ያለው የኢትዮጵያን ኤምባሲ አሁን በቅርቡ ሳውት አፍሪካ፣ ሳውዲ እና ሌሎችም አፍሪካ ሀገሮች ኦንቦርድ እየሆኑ ነው። ኦስትሬሊያም አሁን ሙሉ በሙሉ ስራ ጀምሯል። ስለዚህ ተራ በተራ ሁሉንም ኤምባሲዎች ሲስተም ውስጥ አስገብተን ለሁሉም ኢትዮጵያ እንዳያስፈሯ በቀላሉ ማመስጠት እንዲችሉ እያደረግን ነው። ተገልጋዩን ሳይድ ብቻ ሳይሆን ኦልሶ በኤምባሲ ሳይድ ያለውን ፕሮሰስ ዲጂታል አንዛር ደማሉ ማለት የኤምባሲ ኦፊሰሮች ብሮ ወረቀት የሚቀበሉትም አሁን ዲጂታል የተቀብለው፣ ወዲያው ወደ ኢትዮጵያ ዲጂታል ያስተላልፉታል። ይህ ፍጥነቱ በጣም ፈጣን ይሆናል ማለት ነው። ስለዚህ ሁሉንም ሲስተሙን ስንዘረጋው ኤምባሲዎቹን፣ ክላይንቱን፣ ውጭ ጉዳይን አንድ ፕላትፎርም ላይ ነው ለማገናኘት የሰራ ነው። በፊት በደብዳቤ ተልኮ በዲ ኤች ኤል ተልኮ ሴክሬታሪ ስቴት ስቴት ዲፓርትመንት መኒ ኦርደር አስራ አራት ስቴፖች ነበሩ፣ አንድ ሰው ውክልና ለመስጠት እና በጣም ዲስከሬጂንግ ነበረ ያ ነገር። አሁን ግን በአስር ደቂቃ ውስጥ ውክልና መስጠት ይችላል። ይህ ሰው የውክልና መስጠት ማለት የኢትዮጵያ ውስጥ ያለውን ስራቸውን በቀላሉ ሲያንቀሳቀሱ ይችላሉ። ትልቁ ነገር እንደውም የዚህ ውክልና መቅለል ኢትዮጵያና ኢትዮጵያ እንዳያስበው በቀላሉ ማገናኘት ማለት ነው። ያንን አገናኛቸው ማለት በቀላሉ ቤታቸው ማክሪያ ይችላሉ፣ አፓርትመንት መግዛት ይችላሉ፣ ቢዝነስ መክፈት ይችላሉ። ስለዚህ እነዚህን ዳያስፖራዎች ኢኮኖሚክሊ እያስተሳሰርካቸው ነው ከሀገራቸው ጋር በቀል ማለት ነው። መምጣት ብቻም በተለይ በአስር ደቂቃ ውስጥ ለሚያስወጣው ለዘመዳቸው፣ ወይ ለሚያምልሰው ስራቸውን ያስፈጽማሉ። በዛው ልክ የኢትዮጵያ ኢኮኖሚ ይንቀሳቀሳል ማለት ነው። በዚህ መሰረት ብዙ የዳያስፖራ አባላት ቴክኖሎጂውን በመጠቀም ከአገራቸው ጋር የሚያስተሳስራቸውን ብዙ የኢኮኖሚ እንቅስቃሴዎችን እያደረጉ መሆኑን ኬብሮን ተናግረዋል። የኢትዮጵያ ዳያስፖራ በሁለት ነገር ነው ከኢትዮጵያ ጋር የሚገናኘው። የመጀመሪያው ተነስቶ በኢትዮጵያን ኤርላይንስ ወደ ሀገሩ ገብቶ ስራውን መስራት ነው። ሁለተኛው ግን በኢትዮጵያን ኤርላይንስ በኋላ ውክልና ነው። በቀላሉ ውክልና አንድ ሰው መስጠት ተቻለ። ሰውዬ ኢትዮጵያ ውስጥ በአንድ በኩል ስራ እንዲጀምር ቢዝነስ ላይሰንስ እንዲወጣለት ማድረግ ይቻላል። ሁለተኛ አፓርትመንት ገዝቶ በየወሩ ብር ለሞርጌጅ መክፈል ይቻላል። ከዶላሩ ወደ ኢትዮጵያ ገባ ማለት። ሶስተኛ ፐርሰናል ኬዞች የትምህርት አለ፣ የጋብቻ አለ፣ የኮርት ኬዞች አሉ። እነሱ በቀላሉ ይጠቀሙላቸዋል። ይህንን ሁሉ የኢትዮጵያ ሶስት ሚሊዮን አራት ሚሊዮን ዳያስፖራ ውጭ ያለውን በቀላሉ በውክልና በሀያ አራት ሰዓት ውስጥ ወይም ቢዝነስ ወይም አፓርትመንት መግዛት መቻል ማለት እነዚህም ዳያስፖሮች ከኢትዮጵያ ጋር በቀላሉ ከኔክት ማድረግ እና ማስተሳሰር ትልቅዬ ኢኮኖሚካል አድቫንቴጅ አለው ይ ነው ምምነው እናም እንደምናየው ብዙ ተገልጋዮች ፕላትፎርም ላይ አፓርትመንት የሚገዛዋሉ፣ ቤት የሚገዛዋሉ፣ ቤትም የሚሸጠዋሉ፣ የሚያከራዩዋሉ ስለዚህ ይህንን ሀገሩ የራቀ ዲያስፖራ ቢልድ ያደርግ ነው። አድማጮቻችን ከኬብሮን ጋር ያደረግነውን ሙሉ ዘገባ በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል የምትችሉ መሆኑን ገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ጀሓድ ሰርዋን ሞስጣፋ የተባለ ሰው ያለበትን ቦታና እንዲያዝ የሚያስችል መረጃ እየፈለገች ነው ሲል የዕለቱ ርዕሰ አንቀጽ ጽሑፉን ጀምረዋል። ከአሸባሪ ድርጅት ጋር ሆኖ በመዋጋት ከፍተኛ ቦታ ያለው የአሜሪካ ዜጋ መሆኑን ርዕሰ አንቀጹ ጠቅሷል። ሳንዲያጎ ካሊፎርኒያ ያደገው ሙስጣፋ ለዓመታት ያህል አልሸባብ ከተባለው አሸባሪ ድርጅት ጋር ሲሰራ ቆይቷል። ይህ ድርጅት በሶማሊያ እና በሌሎች የአፍሪካ ሀገራት ሞትና ጭንቅ ያስከተለ ነው። አልሸባብ የአሜሪካ ዜጎችንና ንብረቶችንም ኢላማ ሲያደርግ መቆየቱን ርዕሰ አንቀጹ አውስቷል። ባለፈው ዐሥርተ ዓመት ሞስጣፋ በአልሸባብ የፈንጂ ክፍልን የሚያካትቱ የአመራር ቦታዎችን ይዞ ቆይቷል። ከአስራ አንድ ዓመታት በፊት ዩናይትድ ስቴትስ ሦስት ከአሸባሪነት ጋር የተያዙ ክሶች መስርታበታለች። ከዘጠኝ ዓመታት በፊት ደግሞ የዩናይትድ ስቴትስ ፌዴራል የምርመራ ቢሮ በጥብቅ በሚፈለጉ አሸባሪዎች ስም ዝርዝር ውስጥ አስገባው። ከሰባት ዓመታት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፍትህ ሽልማት የተባለው ፕሮግራም ሊያሳስረው የሚችል መረጃ ላቀረበ ሰው እስከ አምስት ሚሊዮን ዶላር የሚደርስ ጉርሻ ለመክፈል ቃል መግባቱን ርዕስ አንቀጹ ጠቁሟል። አምና ታሳስ ወር ላይ በተደረገ ጋዜጣው ጉባኤ የዩናይትድ ስቴትስ የደቡባዊ ካሊፎርኒያ ጠበቃ ሮበርት ብሬወር እና በሳንዲያጎ ልዩ የፌዴራል ምርመራ ቢሮ ኃላፊ ስካት ብራነር ሙስጣፋ እንደ አውሮፓ አቆጣጠር እስከ የካቲት 2017 ዓ.ም በነበረው ጊዜ ውስጥ ፈጸማቸው ላሏቸው ወንጀሎች ክስ መስርተውበታል። ብራነር ያብራራሉ ስታ ስ ን ን ሮ ሙስጠፋ አልሸባብ በሚፈጽማቸው አሸባሪ ተግባራት ውስጥ በሚገባ ሲሳተፍ የቆየ ሲሆን አሁንም ቀጥሏል። ስለሆነም አሸባሪ ተግባሩ መቆም አለበት። የፌዴራል የምርመራ ቢሮና አጋሮቻችን አሸባሪ ተግባሮችን ለመከላከል መስራቱን አናቆምም። ስለሆነም እርዳታችሁን እየጠየቅን ነው። የአልሸባብን የጥቃት ተግባር ማሰናከሉን መቀጠል አለብን። ሙስጠፋ ሶማሊያ ይኖራል ተብሎ ይታመናል። የቆዳው ቀለም ነጭ ሲሆን፣ የአይኑ ቀለም ሰማያዊ ነው። ቁመቱ ረጅም ነው። ቀኝ እጁ ላይ ጠባሳ አለው። አረብኛ፣ ሶማሊኛ እና እንግሊዘኛ ይናገራል። በየመን፣ በኢትዮጵያ፣ በኬንያ እና በሌሎችም የአፍሪካ ሀገሮች ሊዘዋወር ይችላል። ስለ ጀሓድ ሰርዋን ሙስጣፋ የምታውቁት ነገር ካለ በ1 8002255324 ስልክ ደውሉ ወይም ደግሞ ቲፕስ ዳት ኤፍቢአይ ዳት ጋም በሚል የኢንተርኔት መስመር መረጃቸውን አቀብሉ። በአቅራቢያችሁ ላለ የዩናይትድ ስቴትስ ኤምበሲ ወይም ቆንስላንን ማሳወቅ ትችላላችሁ። መረጃው ሁሉ በምስጢር ይያዛል ሲል የዕለቱ ርዕሰ አንቀጽ ጽሑፍን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። De mai cei nu Te e mă The catamaran, the river Cagnal, the cibaran bear. i'm <laughs> the የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ። በደህና ቆዩን።